ጥሩ፣ ይህ የፖላንድ አዲሱ ህግ ሁለት ነጥቦች አሉት። አንደኛው የመንግስትን ሚዲያ ስልጣን በያዘው ፓርቲ ወይም በመንግስት ቁጥጥር ስር ያደርጋል። ሁለተኛ፣ የእነዚህን የመንግስት ሚዲያ ተቋማትን ባለስልጣኖች መንግስት እንዲሾም እንዲሽር ያደርጋል። ከዚህ ቀደም የነበረው ቦርድ ይሻር እና ይህ መንግስት የሚሾማቸው የመንግስት ተወካዮች የጋዜጠኞችን ከፍተኛ ኃላፊዎችን የማንሳት ወይም ደግሞ የመሾም ስልጣን ይኖረዋል። ስለዚህ ይህ ደግሞ ምንድን ነው፣ በመንግስት ውስጥ ትችት እንዳይነሳ ሚዲያው በነጻነት በመንግስት ፖሊሲዎች ላይ ሀሳብ እንዳይሰነዝር የሚያደርግና የዴሞክራሲውን ገደብ የሚያጠብ ነው የሚል ትችት ነው እየተሰነዘረው። ይህ ደግሞ ከአውሮፓ ህብረት የመሰረታዊ የሆኑ የሚዲያ ህጎችን የሚጥስ በመሆኑ ድርጊቱ ከአውሮፓም ሆነ ከሚዲያ ህግ አንጻር መሰረቱ ህግ መብትን የሚጥስ ነው በሚል ነው ተቃውሞ ያስነሳው። በነገራችን ላይ ይህ አዲሱ መንግስት ኢሮስኬፕቲክ የሚባሉ ማለትም አፍቃሪ አውሮፓ አይደለም። በመጠኑ በተወሰነ ደረጃ አንዳንድ ቅሬታዎችም ያሉት ስለሆነ የሚወስደው እርምጃ መሰረታዊ የሆኑ የአውሮፓ እሴቶችን ይጥሳል በሚል ነው ተቃውሞ የመተሳሳበት። ይህ የፖላንድ መንግስት በተለይ በመገናኛ አውታሮች ላይ ያወጣው ህግን ተከትሎ የአውሮፓ ህብረት ተቃውሞውን ካሰማ በኋላ የፖላንድ መንግስት መደነቁን ነው የገለጸው። ለምንድን ነው የተደነቀው? ምንድን ነው የሚለው፣ የፖላንድ መንግስት የወሰድኩት እርምጃ በመሰረቱ በአገራዊ ጉዳይ ለመንግስቱን ለማሻሻል የማሻሻያ ፕሮግራሙ አንድ አካል ነው። በስልጣን ላይ ያለው ፓርቲ ወደ ስልጣን ከመምጣቱ በፊት ለምርጫ ካምፔን ሲያደረግ፣ በምርጫ ዘመቻ ወቅት የመንግስትን መዋቅሮች እንደ አዲስ አዋቅራለሁ፣ አሻሽላለሁ ብሎ ቃል ገብቶ ነበር። በዛ መሰረት ከስልጣን ላይ ሲወጣ አንድ የወሰደው እርምጃ ይሄ ነው። ስለዚህ ምንድን ነው የሚለው ከዚህ ቀደም በስልጣን ላይ የነበረው ፓርቲ አሁን የአውሮፓ ካውንስል ፕሬዚደንት የሆኑት ዶናልድ ቱስክ ይመሩት የነበረው ፓርቲ ለስምንት ዓመታት ያህል ተቆጣጥሮ የሜዲያን ሁሉንም አካል ሁሉ በራሱ ደጋፊዎች ስር አስገብቶ ነበር። አሁን ግን ከዛ አውጥቼ ለመንግስት በሚያመች መልኩ የማሻሻያ ፕሮግራም ያደረኩትና ይህ ደግሞ የመንግስቴ መብትም ነው፣ ስልጣንም ነው የአውሮፓ ህብረት ሊቃወመኝ አይገባም፣ በሚል ነው እንግዲህ እርምጃውን የተከራከረው። እንግዲህ ቀደም ብለህም እንደገለጽከው አፍቃሬ አውሮፓ ባለመሆኑ የተነሳ ገለል የማድረግም ነገር እያሳየ ነው። አራት የመገናኛ አውታር ስራ አመራሮች ስልጣናቸውን እንደለቀቁ ገልጿል። አንደኛው የሬዲዮ ጣቢያ ደግሞ ዜና ከመጀመሩ በፊት የአውሮፓ ህብረትንና የሀገሪቱን የፖላንድን መዝሙሮች እያሰማ ያው ለአውሮፓ ህብረት ቅርበት እንዳለው እየገለጠ ነው። ህጉ በፕሬዚዳንት አንድሬ ዱዳ መቼ ሊፈረም ይችላል? ከተፈረመስ በአውሮፓ ህብረት በኩል ምን ሊከተል ይችላል? የፖላንድ ፕሬዚደንት አሁን ለስልጣን ላይ ያለው ፓርቲ ደጋፊ ናቸው ወይም ደግሞ ያለውን መንግስት የሚደግፉ መሆናቸው በቅርቡ ሊፈርሙት ይችላሉ ተብሎ፣ ምንጊዜም ሊፈርሙት ይችላሉ ተብሎ ነው የሚጠበቀው። ምን ሊከተል ይችላል በአውሮፓ ህብረት በኩል ለተባለው፣ የአውሮፓ ህብረት ምክትል ፕሬዚደንት ደብዳቤ ጽፈዋል፣ ማብራሪያ ጠይቀዋል። መልስ አላገኙም። እንደዚሁም ደግሞ የሜዲያ ኮሚሽነሩ ይህ እርምጃ ትክክል አለመሆኑንና የአውሮፓ ህብረትን እሴቶች የሚጥስ በመሆኑ የአውሮፓ ህብረት የአውሮፓን እሴቶች ለማስከበር የሚያስችለውን እርምጃ ይወስዳል ነው የተባለው። ምንድን ነው? የአውሮፓ ህብረት አባል ሀገራት የተስማሙባቸውን ህጎችና መርሆችን እንዲያከብሩ የሚያስገድዱ ህጎች አሉ ያን በማያከብሩ ላይ ደግሞ ኮሚሽኑ በየደረጃው የሚወስዳቸው እርምጃዎች እንዳሉ ነው የሚታወቀው። እንግዲህ እነዛ እርምጃዎች ምናልባትም በደረጃውን ጠብቀው ከተፈጸሙ ፖላንድ በአውሮፓ ካውንስል የመምረጥ መብት እንዳይኖራት ሊያሳግድ ይችላል። እስከዛ ድረስ በህብረቱ ውስጥ ያላትን ድምፅ እስከ መንሳት ድረስ ሊዘልቅ ይችላል። ያ ከመሆኑ በፊት ግን ውይይት ይኖራል። ምን ያህል ነው ተጋፋው የሚለው ጥናት ይደረጋል። ከዚያ በኋላ ኮሚሽኑ በሚሰጠው ሪኮመንዴሽን፣ ወይም መመሪያ ወይም ሀሳብ መሰረት የህብረቱ አባል ሀገራት ይህንን እርምጃ ሊወስዱ ይችላሉ። በዚህ መልኩ ነው እንግዲህ ህጉን የሚያስፈጽሙት ህጉን በሚጥሱ ሀገሮች ላይ። አድማጮች፣ የፖላንድ መንግስት የመገናኛ አውታሮች አዲስ ህግ በሚል በተለይ የአውሮፓ ህብረት ተቃውሞ ያሰማበትን ህግ በምክር ቤት ማጽደቁን በተመለከተ ከብራሰልሱ ወኪላችን ገቢያው ንጉሴ ጋር ያደረግኩት ቃለመጠይቅ ነበር። ገቢያው፣ እጅግ በጣም አመሰግናለሁ እግዜር ይስጥልኝ። እኔም አመሰግናለሁ። መልካም ቀን ማንተጋፍቶት።